the voice of a man የሰሜን ኢትዮጵያ ጦርነት በመሰረተ ልማት ላይ ከ አንድ ነጥብ ስድስት ቢሊዮን ብር በላይ የሚገመት ጉዳት ማድረሱን የኢትዮጵያ ኤሌክትሪክ ኃይል አስታወቀ። የተቋሙ የኮሚኒኬሽን ዳይሬክተር አቶ መጎስ መኮንን ለአሜሪካ ድምጽ እንደገለጹት በጦርነቱ ውድመት ከደረሰባቸው የኤሌክትሪክ ኃይል ማስተላለፊያዎች እና የማከፋፈያ ጣቢያዎች በተጨማሪ በመሰረተ ልማት ላይ ከፍተኛ ዝርፊያ እንደተፈጸመ ተናግረዋል። አሁን ዳግም የአገረሸው ጦርነት በመሰረተ ልማት ላይ ተመሳሳይ ችግር ሊያስከትል እንደሚችል ጠቁመው ግጭቱ ቀደም ሲል ጉዳት ለደረሰባቸው አካባቢዎች ኃይል ለማቅረብ የሚደረግን ጥረትም ያሰናክላል ብለዋል። ገብረ ሚካኤል ገብረ ማርያም ዝርዝራለሁ። በጦርነቱ ወቅት ቀጥተኛ በሆነ የተኩስ ልውውጥ ምክንያት በሚከሰት ውድመትና ግጭቱን ተከትሎ በሚፈጸሙ የዘረፋ ተግባራት በኤሌክትሪክ ኃይል መሰረተ ልማት ላይ ጉዳት እንደሚደርስ የኢትዮጵያ ኤሌክትሪክ ኃይል የኮሚኒኬሽን ዳይሬክተር አቶ ሞገስ መኮንን ለአሜሪካ ድምፅ ገልጿል። አንደኛው በቀጥታ የግጭት ገጠና ውስጥ ያሉ መሰረተ ልማቶች በተኩስ ልውውጥ የሚደርስባቸው ጉዳት ይኖራል። ሁለተኛ የስርቆት ሁኔታ ነው። ይህን ግጭት ሽፋን አድርገው መሰረተ ልማትን ታርጌት አድርገው ደግሞ የሚንቀሳቀሱ ሰዎች አሉ። በሰሜን ኢትዮጵያው ጦርነትም በእነዚህ ሁለት መንገዶች አማካኝነት በኤሌክትሪክ ኃይል ማስተላለፊያ መስመሮች፣ በማከፋፈያ ጣቢያዎችና ሌሎች መሰረተ ልማቶች ላይ ጉዳት መድረሱን ተናግረዋል። ካለፈው ከ2013 ሐምሌ ጀምሮ በነበረው ግጭት በምስራቅ አማራ እና በአፋር ክልል ላይ ከነበረን መሰረተ ልማት ከግማሽ በላይ የሚሆነው ወድሟል። የሪጅን ቢሮዎች የቢሮ መገልገያ ቁሶች ኮምፒውተር፣ ወንበሮች የሚወሰዱት ተወስደዋል፣ የሚሰባበሩት ተሰባብረዋል። ከዛ ውጭ ማከፋፊያ ጣቢያዎች ውስጥ ያሉ ለመለዋወጫ አገልግሎት የሚያገለግሉ ችግር ቢያጋጥም ወዲያውኑ ለጥገና ስራ ሊውሉ የሚችሉ መሳሪያዎች፣ እቃዎች ተወስደዋል። ተነቅሎ የተወሰደም ማከፋፊያ ጣቢያ አለን። ለምሳሌ ወልዴ አካባቢ ዶሮ ግብር የሚባለው ቦታ ላይ የተንቀሳቃሽ ማከፋፊያ ጣቢያ አለ። ይሄ የተንቀሳቃሽ ማከፋፊያ ጣቢያ የምንለው በቋሚነት አንድ አካባቢ ላይ ማከፋፊያ ጣቢያ እስከሚገነባ ድረስ የሚያጋጥመውን የኃይል እጥረት ችግር ለመቅረፍ በጊዜያዊነት የሚያገለግል ነው። ከዛ ዘላቂ የሆነ ቋሚ የሆነ ማከፋፈያ ጣቢያ ሲገነባ ደግሞ እንደገና ከዛ አካባቢ ተነስቶ ሌሎች አካባቢዎች ላይ አገልግሎት ሊሰጥ የሚችል እሱን ማከፋፈያ ጣቢያውን ጨምሮ ብዙ የተወሰዱ እና የወደሙ ንብረቶች አሉ። ይሄ ተቋሙን በከፍተኛ ሁኔታ ለምሳሌ ያላለቁ ፕሮጀክቶች ተጨማሪ ወጪ እንዲያወጡ አገልግሎት እየሰጡ ያሉ መስመሮች ደግሞ የአገልግሎት መስተጓጎል እንዲያጋጥማቸው እና እነዚህን ለመተካት ተጨማሪ ወጪ እንዲወጣ ኃይል ሲቋረጥ ደግሞ በምክንያት ምክንያት ተቋሙ ተጨማሪ ገንዘብ እንዳያገኝ የሚያደርጉ ስራዎች ናቸው። በዚህ ረገድ እንግዲህ በሁለቱም በኩል ተቋሙ ላይ ትልልቅ ኪሳራዎች እየደረሱ ነው። በጦርነቱ ምክንያት በአፋርና በምስራቅ አማራ አካባቢዎች ተፈጽመዋል ባሉት የኤሌክትሪክ ኃይል መሰረተ ልማት ውድመትና ዘረፋ የደረሰው ጉዳት በገንዘብ ሲተመን ምን ያህል እንደሆነም አቶ ሞገስ መኮንን ጠቅሷል። እንግዲህ በገንዘብ ደረጃ አጠቃላይ ወደ 1.6 ቢሊዮን የኢትዮጵያ የሚገመት ዝርፊያና ውድመት ገጥሞናል ማለት ነው። ልክ መጀመሪያ ላይ የተደረገው 2013 ጥቅምት መጨረሻ ትግራይ ላይ የነበረው ግጭት የተነሳ የወደሙ መሰረተ ልማቶች ነበሩ። መንግስት ሁኔታውም ከተቆጣጠረ በኋላ እነዚያን መሰረተ ልማቶች ታህሳስ ላይ አብዛኛውን መልሰን ጠግነናል። ስለዚህ ትግራይ ላይ የነበረውን የመሰረተ ልማት ውድመት ሳይጨምር በአማራና በአፋር በነበሩ አካባቢዎች ላይ በነበረው ግጭት 1.6 ቢሊዮን ብር የሚበልጥ ኪሳራ ውድመት የደረሰው በእነዚህ ምክንያት ነው። አሁን እንደገና በተቀሰቀሰው ጦርነትም በኤሌክትሪክ ኃይል መሰረተ ልማት ላይ ተመሳሳይ ችግር ሊያጋጥም እንደሚችል የኮሚኒኬሽን ዳይሬክተሩ ስጋታቸውን ገልጸዋል። ግጭት ሲያጋጥም፣ ይሄ ጦርነት ሲኖር፣ የተኩሱ ልውጥ ሲኖር፣ የተኩሱ ልውጥን የሚያደርጉት ቡድኖች እነሱን አሸናፊ ሊያደርጋቸው የሚችል የውጊያ ስልትን የሚከተሉ እንደመሆናቸው መጠን ኢንፍራስትራክቸሩ ታሳቢ ይደረጋል ብለን አናስብም። ግጭት ነው ጦርነት ነው። ስለዚህ በዛ ጦርነት የመሰረተ ልማት ይወድማል። በእነዚህ ምክንያት ግጭቱ በቀጥታ በመሰረተ ልማት ላይ ጉዳት ሊያደርስ እንደሚችል ምንም ጥያቄ የሚቀርብበት አይደለም። ጉዳቱ ምን ያህል የከፋ ይሆናል? በፊት ከነበረው ምን የተለየ ያደርገዋል የሚለውን አሁን ላይ ለመገመት ያስቸግራል። አሁንም ግጭቱ ባለበት አካባቢ ላይ በዚህ አይነት ተጨማሪ የሆነ የመሰረተ ልማት ውድመትም፣ ስርቆትም ይኖራል ብለን ነው የምንገምተው። ግጭቱ ቀደም ሲል በመሰረተ ልማቶች ላይ በደረሰው ውድመት ምክንያት ኃይል ለተቋረጠባቸው አካባቢዎች የኤሌክትሪክ ኃይል ለማቅረብ የሚደረግን ጥረት እንደሚያሰናክልም አመልክቷል። በተለይ አሁንም ግጭቱ የተቀሰቀሰበት አካባቢ ከዓመት በላይ ኤሌክትሪክ ያላገኙ አካባቢዎች ጭምር ያሉበት ነው። ስለዚህ እዚ አካባቢ ኤሌክትሪክ ለማድረግ ለማገናኘት በሚደረገው ጥረት ላይ እንቅፋት ይሆናል። ተጨማሪ ደግሞ ኤሌክትሪክ ሲያገኙ የነበሩ አካባቢዎችም ኤሌክትሪክ እንዲያጡ ምክንያት ይሆናል። ጦርነት በሚካሄድባቸው አካባቢዎች የኤሌክትሪክ ኃይል መሰረተ ልማቶችን ከውድመት ለመከላከል ከባድ እንደሆነም አቶ ሞገስ ገልጿል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ